ፕሬዝዳንት ባራክ ኦባማና የሩሲያው አቻቸው ቭላዲሚር ፑቲን ትላንት ማምሻው ላይ ከዘጠና ደቂቃ በላይ ወደ ወሰደው ውይይታቸው ሲያመሩ ጠንከር ያለ የእጅ ሰላምታ ተለዋውጠዋል። ሁለቱ መሪዎች ተገናኝተው የተወያዩት ስለ ሶርያው ግጭትና ስለ ባሽር አል አሳድ አመራር የተለያዩ አስተያየቶችን ከሰጡ ከጥቂት ሰዓታት በኋላ ነው። ኦባማ በተባበሩት መንግሥታት ጠቅላላ ጉባኤ ላይ ሲናገሩ የሶርያውን መሪ በየዋህ ሕፃናት ላይ ቦምብ የሚያዘንብ አምባገነን ሲሉ ጠርተዋቸዋል። በሶሪያ የፖለቲካ ሽግግር ለማምጣትም የዓለሙ ድርጅት ከአሳድ ውጪ በአንድነት እንዲሠራ ጥሪ አስተላልፈዋል። ዩናይትድ ስቴትስ ግጭቶቹን ለማብቃት ሩሲያና ኢራንን ጨምሮ ከማንኛውም ሀገር ጋር ለመሥራት ዝግጁ ናት። ይህ ሁሉ ደም ከፈሰሰ በኋላ ግን ወደ ቅድመ ጦርነቱ ሁኔታ መመለስ እንደማይቻል መገንዘብ ይኖርብናል። ሚስተር ኦባማ በዓለሙ መድረክ ላይ ይህን ከተናገሩ ልክ ከሁለት ሰዓት በኋላ ፕሬዚደንት ፑቲን ያንኑ መድረክ በመጠቀም እስላማዊ መንግሥት ነኝ የሚለውን የሶርያ ነውጠኛ ቡድን በመዋጋቱ ረገድ በዩናይትድ ስቴትስ የሚመራውን ጥረት ተችተዋል። ሩሲያ ለሶርያ ጦር ሠራዊትና መሪዋ የምትሰጠውን ወታደራዊ ድጋፍ በስፋት መቀጠሏም ትክክለኛ እርምጃ ነው ብለዋል። ከሶሪያ መንግሥት ጋር አለመተባበሩ ግዙፍ ስህተት ይመስለናል። ፊት ለፊት ሽብርተኝነትን በመዋጋት ላይ በመሆናቸው ልንተባበራቸው ይገባል። በመጨረሻ ማረጋገጥ የምንችለው የእስላማዊ መንግሥቱን በትክክል የተዋጉ ያሉት የፕሬዝደንት አሳድ ኃይሎችና የኩርድ ምልሻዎች ናቸው። ሁለቱ የዓለም መሪዎች በዩክሬን ሁኔታ ላይም ተወያይተዋል ፕሬዝደንት ኦባማ የክሪሚያን በሩሲያ መወረርና በሀገሪቱ ምስራቃዊ ግዛት ድርጊቱ መቀጠሉንም አውግዘዋል። የአንድ ሀገር የግዛት አንድነትና ሉዓላዊነት በማን አለብኝነት ሲጣስ ቁጭ ብለን መመልከት አንችልም። ዛሬ በዩክሬን ለደረሰው ምላሽ ካልሰጠን ነገ እዚህ በተሰበሰብ ነው በማናችንም ሀገር ላይ ሊደገም ይችላል። አንድ የዋይት ሀውስ ቤተ መንግሥት ባለሥልጣን ሲናገሩ ሚስተር ኦባማ እነዚህን ስጋቶቻቸውን ትላንት ማታ ከሚስተር ፑቲን ጋር በተወያዩበት ወቅትም አንስተው ሚንስክ ላይ የተደረሰው የሰላም ስምምነት ተግባራዊ እንዲሆን ጥሪ ያስተላልፈዋል ብለዋል።